የአማራና የቅማንት ህዝቦች ተቀላቅለው በሚኖሩባቸው ስምንት ቀበሌዎች በተካሄደው ውሳኔ ህዝብ ሰባቱ በነባሩ አስተዳደር መቀጠል እንደሚፈልጉ በድምፃቸው ያረጋገጡበትን ውጤት የፌዴሬሽን ምክር ቤት አጸደቀ። የፌዴሬሽን ምክር ቤት ውሳኔውን ያሳለፈው የውሳኔ ህዝቡን አስመልክቶ ከብሔራዊ ምርጫ ቦርድ በቀረበለት ሪፖርት ላይ ከተወያየ በኋላ ነው። በቀረበው ሪፖርት መሰረት ምርጫ ከተካሄደባቸው ስምንት ቀበሌዎች መካከል በጭልጋ ወረዳ ኳበር ሎሚዬ የተባለች ቀበሌ በቅማንት አስተዳደር ስር የተካለለች ሲሆን ቀሪዎቹ ሰባት ቀበሌዎች በነባረው አስተዳደር እንዲካለሉ የምርጫ ውጤት አሳይቷል። የምርጫን ውጤት አስመልክቶ ሶሎሞን ክፍሌ ሁለት የተለያየ አስተያየት ያላቸውን ወገኖች አነጋግሯል። ዛሬ ብሔራዊ የምርጫ ቦርድ ለኢትዮጵያ ፌዴሬሽን ምክር ቤት ያቀረበውን ሪፖርት እንዴት አገኙት ስል በቅድሚያ ጥያቄ ያቀረብኩት እዚህ በዩናይትድ ስቴትስ ሎስ አንጀለስ ካሊፎርኒያ ነዋሪ ለሆኑት ለአቶ አቡኑ ብሩ ነው። በጎንደር ኅብረት ለኢትዮጵያ አንድነት በተባለው ድርጅት ውስጥ የአመራር አባል መሆናቸውን ገልጸውልኛል። ቀድሞውኑ አንድን ሕዝብ ከሁለት ለመክፈል ምርጫ አያስፈልግም ስንል ተቃውመን ነበር። ውጤቱ የምንፈልገውን ቢያንጸባርቅም ሂደቱ ግን ትክክል አልነበረም ብለዋል አቶ አቡኑ ብሩ ያብራሩታል። ሪፖርቱ ያው የህዝብ ውሳኔውን እዚህ የወሰነውን ውሳኔ አቅርቧል። ጥሩ ነው። ህዝቡ አብሮ መኖርን ይፈልጋል አብሮ መኖርን እንፈልጋለን ብሎ በሰጠው ድምፅ መሰረት እንግዲህ ምርጫ ኮሚሽን ያን እንትን አቅርቧል። ያን ሊቀይረው የሚችለው ሁኔታ የለም። ከመጀመሪያውም እኛ ጎንደር ህብረት ምርጫ የሚባል ነገር በአንድ ህዝብ መካከል አንድን ህዝብ ከሁለት ለመክፈል ምርጫ አያስፈልግም ብለን የተቃወምነ ክፍሎች ስለሆነ ምርጫው ውጤት በዚህ መንገድ በጥሩ መንገድ እኛ በምንፈልገው መንገድ ቢሄድም የተደረገው ድርጊት ግን ትክክል አልነበረም። በሪፖርቱ መሰረት ምክር ቤቱ በጭልጋ ወረዳ የኳበር ሎሚዬ ቀበሌ ነዋሪዎች የሰጡትን ድምፅ መሰረት በማድረግ በቅማንት የራስ አስተዳደር ስር እንድትሆንና ቀሪዎቹ ሰባት ቀበሌዎች በነበሩበት እንዲቀጥሉ የቀረበውን የምርጫ ውጤት በሙሉ ድምፅ አጽድቋል ተብሏል። እና አሁን ቀሪዎቹ ሰባቱ የአማራና የቅማንት ህዝቦች ወደ ነባር አስተዳደር ሲጠቃልሉ ብቻዋን የምትቀረው ቀበሌ ዕጣ ፈንታ ምን የሚሆን ይመስሎታል? የሚል ጥያቄም ለአቶ አቡኑ ብሩ አቅርቤያለሁ። እንግዲህ መንግስት እንዴት እንደሚያደርጋት እሷን በጣም የሚቸግር ነገር ነው። እሷን ብቻዋን ራሷን አስይዞ ሊያስኬድ አይችልም። እንደገና ደግሞ እነዚህ በሙሉ በአካባቢው ያሉት አብረን ወደ ድሮ ነው የምንኖር ሲሉ፣ እሷ ለብቻዋ ተከልላ ደሴት ሆና ምን ሊያደርጓት እንደሚችሉ እንግዲህ ለወደፊቱ የምናየው ነው የሚሆነው። ለአሁኑ ግን አንድን ህዝብ እንደዚህ አድርጎ በተሳሳተ መንገድ ወደዚህ አቅጣጫ መውሰድ በጣም የሚያሳዝን ነው። ይሄ ህዝብም አሁን የሎሚዬ ኳበር ህዝብ እንደገና ምርጫ ይደረግ ብሎ መጠየቅ አለበት ብዬ አስባለሁ። ምርጫ ከተባለ ወይም ደግሞ የተደረገውን ምርጫ በድምጻችሁ ወስናቸው አብሎ ስለሚከራከራቸው እንደገና ወይም ወደ ምርጫ በትክክል ሂዶ ወደ ህዝቡ ወደ ወገናቸው መመለስ ያለባቸው ይመስለኛል። ወደ ኑሯቸው ወደ አንድ ላይ እንጂ እንዴት አይነት አስተዳደር በሎሚ የከዋበር ብቻ ሊመሰረት እንደሚችል አስቸጋሪ ሁኔታ ነው የሚሆነው። በጎንደር ህብረት ለኢትዮጵያ አንድነት ድርጅት የአመራር አባል አቶ አቡኑ ብሩን አመሰግናለሁ። ወደ ሁለተኛው አስተያየት ሰጪ ልለፍ። እርሳቸውም እዚሁ በዩናይትድ ስቴትስ ሲያትል ዋሽንግተን ነዋሪ ናቸው። የሚሰጡት አስተያየት በግል እንጂ የሚወክሉት ድርጅት እንደሌለ ነግረውኛል። በቅማንትነቴ የምወክለው የቅማንትን ዲሞክራሲያዊ ጥያቄ አንስቶ የሚንቀሳቀሰውን የቅማንት ህዝብ ነው ብለዋል። አቶ ጥጋቡ ክብረት ተቀባ የረፈረንደሙን ውጤት እንዴት አገኙት? እኔ ውጤቱን እንደ እኔ ከጠበቅኩት በላይ ሆኖ ነው ያገኘሁት። ባለፈው ያው በስምንት ቀበሌዎች ላይ ምርጫ ቦርዱ ድምፅ ለማሰጠት ሲወስን በአፈጻጸሙ ላይ ችግር የገጠመው መሆኑን በቅሬታ ቀርቦለታል። እነዚህ ችግር የገጠሙት ደግሞ ያፈጠጡ አይን ያወጡ የብአዴን የድርጅት ስትራክቸር እስከ ቀበሌ ድረስ ወርዶ የቅማንት መራጮችን እንዳይመርጡ በተወሰነ ደረጃ የከለከለበት የምርጫ ካርዳቸውን ተቀብሎ የቀደደባቸው ድምፅ እንዳይሰጡ ከፍተኛ የሆነ ተጽዕኖ ያሳደረ ነው የነበረው። በተለይ ደግሞ ኮዘራ ተብሎ በምትጠራው ቀበሌ እኔ አካባቢውንም አውቀዋለሁ። የቅማንት ሕዝብ የሚኖርበት ከዘጠና ፐርሰንት በላይ የቅማንት ሕዝብ የሚኖርበት ቀበሌ ነው። ይሄ ቀበሌ ከዚህ በፊትም ያለ ቅማንቶች በመሆናችን ያለ ሬፍረንደም ወደ ቅማንት አስተዳደር መካለል አለብን ብለው ጠይቀው የነበሩ በመሆናቸው እና ጥያቄውን የተወሰኑም ቢሆን የአማራ ወንድ ምህቶች አብሮ የሚኖሩ ስለሆነ በሪፍረንደም ይፈታ የሚለው ነገር ቀርቦ ሪፍረንደም ለማድረግ ከስምምነቱ ላይ አብሮ ሂዶ ገብቶ ነበር። ዞሮ ዞሮ ግን አሁን በተደረገው ምርጫ ኮዘራ ሙሉ በሙሉ ህገወጥ የሆነ ምርጫ ሊባልም የማይችል ምርጫ ነው የሚል ስም የማያሰጠው ከፍተኛ የሆነ የህዝብን መብት የተጭበረበረበት ህዝብ መብቱን ያጣበት ነው ብዬ ነው የምወስደው። በሌሎችም በነጋዴ ባህራች ከተፈጸሙት መካከል አስራ ስምንት አመት ያልሞላቸው መታወቂያ እየተሰጣቸው እንዲመርጡ ከሌላ ቀበሌ ተነስተው ጊዜያዊ መታወቂያ ተሰጥቷቸው ከማይኖሩበት ቀበሌ እንዲመርጡ የመደረግን ሁላ ጨምሮ ከፍተኛ የሆነ የምርጫ ህጉን የጣሰ ነው የነበረው። ነገር ግን ምርጫ ቦርዱ ይሄ ህጋዊ ነው። ለዚህ ሁሉ ለቀረበው ለዚህ ሁሉ ቅሬታ ቅሬታዎች ቀርበዋል፣ ለምርጫ ቦርዱ ለሚመለከተው አካል። በጥማንት ህዝብ በኩል ቅሬታዎችን አቅርቧል። ቅሬታዎችን ለምን ምርጫ ቦርድ እንዳላስተናገዳቸው አናውቅም። በሚያሳፍር ሁኔታ ምርጫው በዲሞክራሲ የተሟላ ህዝቡ የተሳተፈበት ምንም አይነት ቅሬታ ያልተፈጸመበት ምርጫ ተካሂዷል ብሎ ማቅረቡ የሀገሪቱን የፌዴሬሽን ህገ መንግስት በራሱ የመጣስ አይነት ዜና ነው ያቀረበው ብዬ ነው ማስበው እና ምርጫው ትክክል አልነበረም። አሁንም ያልተደረጉ እንደገና አራት ቀበሌዎች አሉ ገና ምርጫ ያልተደረገባቸው። እነዚህ ምርጫም በቀጥታ በነፃነት ህዝቦች መርጠው የራሳቸውን እድል በራሳቸው እንዲወስኑ ቢመቻችም የበለጠ ይሆናል። የበለጠ ለህዝቦች በህገ መንግስቱ እና በመንግስቱ ላይ አስተማማኝነትን መተማመንን ይፈጥራል ብዬ ገምታለሁ። አቶ ጥጋቡ ክብረት ተቀባን አመሰግናለሁ ቀደም ሲል የአማራውን ክልላዊ መንግሥት ቃል አቀባይ አቶ ንጉሡ ጥላሁንን ለማግኘት ሞክሬ ነበር ጥረቴ ለዛሬ አልተሳካም በቀጣይ ዝግጅቶች ለማቅረብ እንሞክራለን